በጉርጉሮሳዊው 2013 ዓ ም የተለያዩ ጽንፈኛ እስላማዊ ቡድኖች የማሊዋን መዲና ባማኮ ለመውረር ጥቂት ነበር የቀራቸው። ይህን ተከትሎ የቀድሞዋ ቅኝ ገዢ የፈረንሳይ ወታደራዊ ኃይል የጽንፈኛውን እስላማዊ ቡድን ጥቃቶች ማጨናገፉ ይታወቃል። ከዚህ በኋላ ነበረ የአውሮጳ ህብረት የወታደራዊ ስልጠና ተልዕኮ በምህፃሩ ኢዩቲም የተቋቋመው። በዚህ የወታደራዊ ስልጠና መርሃ ግብር ላይ ጀርመናውያን ወታደሮችም ይገኙበታል። ከሁለት ዓመት በፊት በ ሶማሌ የሚገኘው ወታደራዊ የስልጠና ማዕከል ጥቂት ሰልጣኞችን ይዞ ነበረ ስራውን የጀመረው። በአሁኑ ወቅት ግን የአውሮፓ ህብረት የስልጠና ተልኮ ማዕከል ውስጥ አንድ ብርጌድ የሚሆን ጦር ለስልጠና ገብቷል። በዚህ ማዕከል ምንም እውቀት ያልነበራቸው ከዚህ ቀደም በነጠላ ጫማ ይዋጉ የነበሩ አሁን የሰለጠኑ ወታደሮች መሆናቸውን ማሊያዊው ሌተና ዩሱፍ ዲራ ይናገራሉ። እንደ ዩሱፍ የመድፈራት የነበሩት ማሊያውያን በአሁኑ ወቅት ጂሃዲስቶችን ለማባረር በሙሉ ልብ ወደ ጦር ሜዳ ይዘምታሉ። ስልጠናው እጅግ ከፍተኛ የሚባል ነው። ስራችንን በአግባቡ ለመፈጸም በጥሩ ሁኔታ ተዘጋጅተናል። ለዚህም የአውሮፓ ህብረት ወታደራዊ ስልጠና ተልዕኮን እናመሰግናለን። በሰሜናዊ ማሊ ከሚሰጠው የአስር ሳምንታት ስልጠና በኋላ ወደ ግንባር ሄደን ጠላትን ለመደቆስና ሀገራችንን ከጠላት ለመጠበቅ በጉጉት ነው የምንጠብቀው። የማሊያውያኑ ጠላት ገና ጨርሶ ሽንፈት አልደረሰበትም። በተለይ በሰሜናዊ ማሊ ያለው ሁኔታ በድንገት የሚፈነዳ አደገኛ ደረጃ ላይ ነው የሚገኘው። ባለፈው ሰኔ አጋማሽ በሰሜናዊ ማሊ የሚገኙት የተዋሪግ አማጽያን የባማኮን ስምምነት ቢፈርሙም በተባበሩት መንግሥታት ድርጅት ሰላም አስከባሪ ሚኒሱማ አሊያም በማሊ ወታደራዊ ኃይሎች ላይ አሁንም ጥቃት ማድረሳቸው አልቆመም። ለመገንጠል የሚንቀሳቀሱትና ጽንፈኞቹ የሰላም ስምምነቱን ምን ያህል ያከ ተከብሮ እንደሆነ የሚታወቅ ነገር የለም። ይህ ባለበት በአሁኑ ወቅት ደግሞ በሀገሪቱ የአውሮጳ ህብረት የስልጠና ተልኮ በከፍተኛ ሁኔታ ተፈላጊነትን አግኝቷል። በአሁኑ ወቅት ከወታደራዊ ኃይል መስሪያ ቤት የመጡ 150 ጀርመናውያን አሰልጣኞችን ጨምሮ ከህብረቱ 20 ሀገራት የተውጣጡ 550 ወታደሮች በማሰልጠን መርሃ ግብሩ ተሳታፊዎች ናቸው። ተኩስ የሚሰማው ከሰሜናዊ ባማኮ 60 ኪሎ ሜትር ርቀት ላይ ከሚገኘው የልምምድ ማዕከል ነው። የማሊ ወታደሮች ልክ ጦር ሜዳ እንዳሉ በሚመስለው ድምፅ መሳሪያ እየታገዙ ልምምድ ያደርጋሉ። የጀርመን ወታደራዊ ባለሙያዎች በበኩላቸው አሁን በቅርቡ በኒጀር ወንዝ ላይ ክብደት ያለውና በውኃ ላይ የሚንሳፈፍ የጦር ተሽከርካሪ እንዴት እንደሚንቀሳቀስ ለማሊ የጦር መርከበኞች ስልጠናን ሰጥተዋል። አካባቢው ላይ ከሚታየው 40 ዲግሪ የሙቀት መጠን ጋር ይህ ከፍተኛ ወታደራዊ ስነ ስርዓትን የተላበሰ ከባድ የስልጠና መርሃ ግብር ለሰልጣኞችም ሆነ ለአሰልጣኞቹ እጅግ አድካሚ መሆኑ አይታበልም። ጀርመናዊው ወታደራዊ ዋና ቃል አቀባይ ቲሞቪትስ ባደረጉት አጥር ያለ ጉብኝት ለጋዜጠኞች እንደገለጹት ሰልጣኞቹና ሰልጣኞቹ እጅግ ተግባብተው ይሰራሉ። ማሊ ደሃ ብትሆንም በጣም ውብ የሆነች ሀገር ናት። ከሁሉ ከሁሉ ህዝቡ እጅግ ተግባቢ ነው። በነበርኩበት የትም ቦታ ሁሉ የማየው ጥሩ ፊት not ጥሩ መስተንግዶ ነው ያገኘሁት። እዚህ ተቀባይነትን አግኝተናል። እንደ አንድ ግለሰብም ይህ አይነት ስሜት ነው ያለኝ። የማሊ ወታደሮች አሁን በሚያገኙት ስልጠና የጦርነት ላይ ህግጋቶችና የሰብአዊ መብት ትምህርት ይሰጣል። ከሁለት ዓመት ተኩል በፊት በማሊ ወታደራዊ ኃይል ላይ እንደታየው በጦርነት ወቅት የብቀላ ተግባር ዳግም እንዳይከሰት ገለጻ ይሰጣል። የፌዴራል ጀርመን ፓርላማ ባሳለፈው ውሳኔ መሰረት የጀርመን ወታደሮች በማሊ የመቆያ ጊዜያቸው እስከ 6 ዓ ም ተራዝሟል። የወታደሮችን ቁጥር ወደ 350 ከፍ ብሏል። ወታደሮቹ በማሊ ያስተምራሉ፣ ያሰለጥናሉ። የጀርመኗ መከላከያ ሚኒስተር ኡርዙላ ፎንደርላይን የዛሬ ዓመት በማሊ ወታደሮችን በጎበኙበት ወቅት ባደረጉት ንግግር ጀርመናውያኑ ወታደሮች በማንኛውም የትግል ሜዳ ላይ መሳተፍ አይችሉም። ናይን የተሰጠው ፈቃድ እንዲያሰለጥኑ እንጂ ጦር ሜዳ ላይ እንዲሳተፉ የሚል አይደለም። ለምሳሌ በጦርነት ወቅት የማሊ ወታደሮችን መርዳትም ሆነ በጦርነቱ መሳተፍን አያካትትም፣ አይፈቅድም። በማሊ ጀርመን የተረከበችው የአውሮፓ ኅብረት ወታደራዊ ስልጠና ተልዕኮ መሪነት ሀገሪቱ በማሊ ያለባትን ኃላፊነት ከፍ ያደርገዋል። በአሁን ወቅት ይህ ተልዕኮ መቼ እንደሚያበቃ ግን መናገር አይቻልም።